የኮንሶ ነዋሪዎች ከ50 ሺህ ሰው በላይ ፊርማ አሰባስበው በሕዝብ የተመረጡ 12 የኮሚቴ አባላትንም አዋቅረው ከልዩ ወረዳነት ወደ ወረዳነት ወርደው በሰገን ዞን ስር እንዲጠቃለሉ መደረጋቸውን ተቃውመው እንዲያውም ኮንሶ ራሱን ችሎ ዞን ሊሆን ይገባዋል በሚል ያነሱት ጥያቄ እስካሁን ለሰብአዊ መብት ጥሰት ብቻ ነው ያጋለጠን፣ ሲሉ የኮሚቴው አባል መሆናቸውን የገለጹት አቶ ገመቹ ጎንፋ ለአሜሪካ ድምፅ አመልክተዋል። የተቃውሞ ጥረቱ ለበረታ ድህነት ለተጋለጡ ወገኖች የሚደረገውን የምግብ ዋስትና ድጋፍ እንዲቋረጥ ምክንያት እንደሆናቸው ደግሞ ሌሎች ነዋሪዎች ይናገራሉ። የመንግስት ሠራተኞች ደሞዝ አልተከፈላቸውም፣ ጤና ጣቢያዎች ዘግተዋል። ሰዎች በነፃነት መንቀሳቀስ አልቻሉም፣ ሲሉም ይናገራሉ። የወረዳው አስተዳዳሪ በበኩላቸው ይህን ጥያቄ የሚያነሱት በባህል የተደራጁ ቡድኖች ናቸው ይላሉ። ጽዮን ግርማ ዝርዝሩን ይዛለች። አቶ ገመቹ ጎንፋ በኮንሶ የተፈጠረውን ሁኔታ ወደ ኋላ መለስ ብለው ሲያስረዱ ኮንሶ ራሱን በራሱ የማስተዳደር ስልጣን ይሰጠው የሚለውን ከ50 ሺ ሰው በላይ በታገዘ ፊርማ የቀረበውን ጥያቄ የደቡብ ክልል ብሔረሰቦች ምክር ቤት ውድቅ አድርጎታል። እንደእሳቸው ገለጻ ይህ ውሳኔ የኮንሶን ሕዝብ ጥቅም ከግምት ውስጥ ያስገባ አይደለም በሚል በድጋሚ ከ81 ሺ ሰው በላይ ፊርማን በማሰባሰብ በሰኔ ወር መጨረሻ ለፌዴራል መንግስት ጥያቄ ማቅረባቸውን ይናገራሉ። ለዚህ ምክንያት ነው ያሉትንም ይዘረዝራሉ። ወረዳ በመሆናችን ደግሞ ምንም የተጠቀምነው ነገር የለም። በአሁኑ ጊዜ በህዝብ ቁጥር፣ በመሬት ስፋት፣ በሌሎች የምንበልጣቸው ዞኖች አሉ። ኢቨን የምንበልጣቸው ክልሎችም አሉ። በበጀት አንፃር በምንመለከትበት ጊዜ ከግማሽ በታች ወርደን ነው ያለ ነው። ስለዚህ የኮንሶ ኢኮኖሚ ወደ ታች እያሽቆለቆለ እድገቱ ወደ ታች እያሽቆለቆለ ነው ያለ። ከዚህ የተነሳ ህዝቡ ይሄን አይቶ ተማሮ ነው። ይሄ ችግር ነው። ይሄ እውነት ነው። ህዝቡን አንድ አደረገውና በቃ መኖር አንፈልግም ከዞኑ ጋር መኖር አልፈልግም። ህገ መንግስቱ ይፈቅድልናል። የራሳችን መዋቅር በራሳችን መዋቅር ዞን ሆነን ራሳችን በራሳችን ማስተዳደር አለብን የምን አቋም ነው ህዝቡ እያራምዳሉ። በዚህ ጥያቄና ተቃውሞ በመጽናታቸውም ከክልሉና ከዞኑ አስተዳደር በአሁኑ ጊዜ የተለያየ ጫና እየተደረገባቸው እንደሆነም ይናገራሉ። በጀት አልነበረም ምንም በጀት ጉዳይ ለክልሉ መንግስት ቀርቧል። ምንም ምላሽ አልሰጠም ስለ ሰርቫንቶች ደግሞ እያፈራሩ ስራ እንዳይሰሩ አድርጎ ከስራ አፈናቅሏቸው ነበር ለዛም ከስራ ተፈናቅለናል ብሎ ባቀረቡ ጊዜ ምንደልተው መቶ ስልሳ ፖሊሶች አሉ በወረዳው ላይ ከመቶ ወደ መቶ ሀምሳ ሁለት ፖሊሶች ስራ ልቀዋል ኦልሬዲ ትጥቅ አስፈትቷቸዋል ከዚህ የተነሳ ፖሊሶች ስራ መስራት ስላልቻሉ ለክልሉ መንግስት አቤት ብሏል ምንም ምላሽ ሊሰጧቸው አልቻሉ ከዞን ማይከልም እንደዚሁ ከሚደርስባቸው ጫናዎች ስራ የለቀቁ አሉ። እንደዚሁ አቅርቧል። ምንም ምላሽ ሊሰጣቸው አልቻለም። የመንግስት ቢሮዎች በሙሉ ተዘግቷል። በተለይ በተለይ ፋይናንስ ቢሮ የሚባል አለው ወደ አራት መስሪያ ቤቶች ያሉት እነዚህ በሙሉ በክልሉ መንግስት ትእዛዝ ተዘግተዋል። መምህራን፣ መንግስት ሰራተኞች በአጠቃላይ የአራት ወር ደሞዝ አላገኙም። ደረሰኝ ደግሞ ገቢዎች እዛ ውስጥ ስላለ ደረሰኝ ባለማግኘታቸው የገጠር ጤና ጠባዎች ሳይቀሩ ኦልሬዲ ከተዘጉ ቆይተዋል ከገቢ ደረሰኝ ውጭ ደግሞ ደረሰኝ ገንዘብ መሰብሰብ ስለማይቻል ከዚህ የተነሳ አስራ አንድ ጤና ጣባዎች አሉ። አስራ አንዱም ጤና ጣባዎች ተዘግተዋል። አንደኛው ጤና ጣባ እንደውም በፖሊስ ነው ሰራተኞቹ ተባረው ኦሬዲ ጤና ጣባ የወጡት። ጤና ጣባው በጓሮ እንኳን ገብቶ ህዝቡን እንዳይረዱ ጤና ጣባውን ኦሬዲ በፖሊስ ነው የሚያስጠብቁት። ሀይልወታ ዶኮርት የሚባል ጤና ጣባ አንድ ወላድ እናት ሁሉ የሞቱበት ሁኔታ ነው ያሉ በተለይ በዚህ በሀይልወታ ጤና ጣባ ችግር የተነሳ ማለት ነው። ስለዚህ አሁን ላይ ያደረ ያሉት ፍፁም። በቃ ይህ ሰብአዊ የሆነ ድርጊት ነው በኮንሶ ህዝብ ላይ እየተፈጸመ ያለው። ህዝቡ ደግሞ ሱካር እናንትን እንዳያገኝ ድና ኢንዱስትሪም እዛ ውስጥ ነው ያለው ኦልሬዲ ተዘግቶበታል። ይህ ብቻም አይደለም፣ ሰፍትነት የሚባል አለ። አሁን በአውሮፓ ህብረት ለድሃ ድሃ የሚሰጥ ገንዘብ አለ። የስድስት ወር በሙሉ አልተከፈልም። አሁን ሰባተኛው ወር ይይዟል። ይሄ ምንድን ነው? የፖለቲካ ፍጆታ ለማግኘቱ ነው። ይህን ጥያቄ ካልተዋቸው በስተቀር ይሄ ሰፍትነት አይከፈላቸውም በሚል እስካሁን ድሆች እየተራቡ ነው ያሉት በኮንሶ በአጠቃላይ ያለው አሰራር በጣም ግዜ የሞላበት ነው። ለስድስት አመታት በኮንሶ ወረዳ በመንግስት ስራ እንዳገለገለ የተናገረው የ ሀያ ዘጠኝ አመቱ ከበደ ካቱሳ የወረዳው ምክትል አስተዳዳሪ እንደነበር ይናገራል። ከዚህ ጋር ተያይዞ ህዝቡ ጥያቄውን ሳያነሳ ህዝቡ ጥያቄ ተገቢና ተገቢ ስለሆነ መንግስት በተገቢው መንገድ ምላሽ መስጠት አለበት ስላልኩ ብቻ ከላ ወርጃለሁ ከአርባ ምንጭ ዩኒቨርሲቲ በዲግሪ ተመርቆ ስራውን እንዳገኘ አክሎ በመግለጽ በህዝቡ ላይ የሚደረገው ጫና ስራውን እንዳያከናውን እንዳደረገውም ይገልጻል። በኮንሶ የምግብ ዋስትና ባለሙያ የሆኑት አቶ ግዛቸው ጎሜ በችግሩ ምክንያት አሁን ስራ አቋርጫለሁ ይላሉ። እየሰራው ነበር፣ ግን አሁን ተባረርናል። ኦልሬዲ በዚህ በህዝቡ ጥያቄ ምክንያት እንግዲህ ይህንን እናንተ ናችሁ እን የሚታርጉት እናንተ ናችሁ የሚታራግቡት፣ ስለዚህ ይህን ነገር ካልተዋችሁ ከስራም ትወገዳላችሁ ብለን ኮንትራታችንም አቋርጦናል። ማለት የሴፍትነት ተጠቃሚ ማለት የሴፍትነት ባለሙያዎች አሉ። ወደ ስድስት ባለሙያ ተባሯል። ወርቀት ተሰጥቷል። ውላችን ነው፣ ውሉን አቋርጠናል በማለት በአቋራጭ ማለት ነው። ምንም ምንም ሳይደረግ ያለምንም ቅድመ ዝግጅት በዚህ ጥያቄ ምክንያት ብቻ መጀመሪያ ሰራተኞችን አባረሩ። እኛም ስልጠና እንዳንሰጥ ታገል፣ ተጠቃሚም እንደው አመቱ ሙሉ እንዳያገኝ የተለያየ ጫናዎችን በመፍጠር ይሄን ነገር ካልተዋቂ ህዝቡ የማዋቅን ጥያቄ ነው ጠየቀው። ህዝቡ እንግዲህ ሰፍትነ ተጠቃሚ ከዛ ውስጥ ህዝብ ውስጥ ናለሁ ይህንን ጥያቄ የጥገኛ ነው፣ የግንቦት ሰባት ነው፣ የጸረ ሰላም ነው በሉና አውግዙ ነው። ህዝቡ አይደለም ጥያቄ የለን ነው እንጂ የትገኛ አይደለም፣ የግንቦት ሰባት አይደለም፣ የሰማያዊ ፓርቲ የምንም ትንትን አይደለም። የተለያዩ ፍርጃዎች ሲሰጡ ቆዩ። በዚህ ምክንያት ተጠቃሚ እስካሁን ድረስ ያው እንግዲህ አደጋ ላይ ነው። ለዚህ ጉዳይ ምላሽ ይሰጣሉ በሚል የተነገረኝ የምግብ ዋስትና የስራ ሂደት አስተባባሪ አቶ ከበደ ካፒታኖ ጋር ደውዬ ነበር። አቶ ከበደ በበኩላቸው በችግሩ ምክንያት አሁን ስራ ቆም ያለሁ አሉኝ። ከጥር ጀምሮ ያው ወደ ተግባር ለመግባት ስላልተቻለ እስካሁን ድረስ ተግባሩ ተቋርጧል። ስራው የለም። ለሚመለከተው አካል ሁሉ ትንትን ተብሎ በቃ ምላሽ ካልተገኘ ድረስ ከአሁን ድረስ ምንም የመንግስት ስራም እኮ የለም። ምንም ሁሉ ነገር ዝግ ነው። ክልል መንግስት ነበረው። ክልል መንግስት ያ እዚህ ጋር ቦታል። አሁን ፌዴራል ነው የምንጠብቀው ፌዴራል ጋር ነው የሚኖረው። የኮንሶ ወረዳ አስተዳዳሪ አቶ ጋሻው ኩትያ ስለ ጉዳዩ ጠይቄያቸው ነበር። የማንነት ጥያቄ ተብሎ የማንነት ጥያቄ ያው በኢትዮጵያ ደረጃ ተመልሷል። የኮንሶ ሕዝብ የማንነት ጥያቄ ተብሎ ከዛ በኋላ ወደ ዞን ጥያቄ ነው የዞረው። ስለዚህ ከዞን ጥያቄ በኋላ አሁን ሕዝብ ላይ የደረሰ ያለው ይሄ ጫና ሕዝብን ወክለናል በሚል የባህል ቡድንና አንዳንድ ተማር የሚሉ የኮንሶ የተወሰኑ ምሁራን የዞን ጥያቄ ጠይቀናል በሚል። እስካሁን የዞን ጥያቄው መንግስት በክምላሽ እየሰጠ ነው። በድርጅቱ የዞን ጥያቄ ያው ታይቶ በከዚህ በፊትም የዞን ጥያቄ ሳይሆን የሚጠቅመው ልማት ወደፊት ማስቀጠልና ህዝብም በልማት ተጠቃሚ ማድረግ ነው የሚለው ነገር ነው። እስከ ዛሬ መንግስት እየሰራበትም ያለው ያልሻቸውና የተሄድሻቸው ጉዳዮች በእኛ አይነት ከመሰረቱ መንግስት ሰራተኛው ስራው ላይ ተሰልፎ ያገሩም ተጠይቋል ብሰል ስራ ላይ የሚያስተናክል አይደለም። ስራ ስራቸውን ሰርቶ ስራቸውን የመንግስት ስራቸውን ያው ህዝብም አገልገል እስከሆነ ድረስ ይህንም ስራቸውን በአግባቡ እየተወጡ መሄድ ነበረባቸው። በተደጋጋሚ የዞንም የክልሉም አመራር በአጠቃላይ ያነጋገርናቸው ሰዎች ኮንሶ ባለባት ችግር ምክንያት የባሰ እንዳትዳከም እየተደራጁ የማህበረሰብ አገልግሎት እንደሚሰጡ ገልጸው በዞኑና በክልሉ የሚደረገው ጫና በዚሁ ከቀጠለ ህዝቡ ለከፋ የመብት ጥሰት ይጋለጣል የሚል ስጋት እንዳላቸው ይናገራሉ። ዓለም አቀፍ የመብት ተሟጋቾችና ድርጅቶች ጉዳዩን ለዓለም ማህበረሰብ እንዲያደርሱላቸውም ይጠይቃሉ። በተጨማሪም የፌዴራሉ መንግስት ጉዳዩን ተረድቶ ምላሽ እንዲሰጣቸው ው ይጠይቃሉ። ይህንኑ በተመለከተ ለፌዴራሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ህዝብ ግንኙነት ዳይሬክተር አቶ መሐመድ ሰኢድ ጠይቄያቸው ነበር። አቶ መሐመድ ሰኢድ ጉዳዩን በተመለከተ የተጠናከረ መረጃ ይዘው ምላሽ እንደሚሰጡ ቃል ገብተውልኛል። ለአሜሪካ ድምጽ ሬዲዮ ጽዮን ግርማ ከዋሽንግተን ዲሲ